ከኤስቤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በጠሩት የአየር ንብረት መሪዎች ጉባኤ አሜሪካ የአየር ንብረት ብክለት ለመቀነስ አዲስ ትልም መተለማቸውን ሲያስታውቁ፣ ጠቅላይ ሚኒስትር ስኮት ሞሪሰን ግና ፈቃደኛ ሆነው አልተገኙም። የዩናይትድ ስቴትስ በ2030 2005 ከነበረው 52 ፐርሰንት የአየር ብክለት ቅነሳ በ50 ፐርሰንት ዝቅ ለማድረግ ቃል ገብታለች። ግቡ የፓሪስ አየር ንብረት ስምምነት አካል ሲሆን ህጋዊ አስገዳጅነት ያለው አይደለም። አቶ ባይደን ዩናይትድ ስቴትስ እንደምን ኢላማዋን እንደምትመታ ዝርዝር መግለጫ ባይሰጡም ጉዳዩን በሞራልና የምጣኔ ሀብት ሁነኝነት ገልጸውታል። አያይዞም እንደምታውቁት እኒህ እርምጃዎች አሜሪካን ከ2050 በፊት ለዜሮ የአየር ብክለት ምጣኔ ሀብት መንገድ ከፋች ነው። እውነታው አሜሪካ 15 ፐርሰንት የዓለምን የአየር ብክለት ትወክላለች። አንድም አገር በተናጠል ይህን ቀውስ መፍታት አይቻለውም። ሁላችንም መነሳሳት ይኖርብናል ይህ ምን ያህል ወሳኝ እንደሆነ እናውቃለን፣ ስለምን ሳይንቲስቶች የአየር ንብረት ቀውስን አስከፊ መዘዞች የምናስወግድበት አሠርተ ዓመት መሆኑን ነግረውናልና ብለዋል። የጃፓንና የካናዳ ጠቅላይ ሚኒስትራትም በበኩላቸው በጉባኤ ላይ ተገኝተው በ2030 አዲስ ኢላማ ማለማቸውን ሲገልጡ ብራዚል በፊኗ በ2050 ከአየር ብክለት ተገለች ለመሆን መወጠኗን አስታውቃለች። በሌላም በኩል የቻይናው መንግስት፣ ሺ ጂንፒንግ የቻይናን የከሰል ግብዓቶችና መጠቀሞችን ለመቀነስ ቃል ገብተዋል። የአውሮፓ ምክር ቤት ፕሬዝደንት ቻርልስ ሚሼልም ለአየር ንብረት ድጎማ መቶ ቢሊየን የዩኤስ ዶላር በአመት ለማዋል በጋራ ወስነናል። እኛ የአውሮፓ ህብረት አባላት ታዳጊ አገራትን ለመርዳት ስንነሳ እነሱም የድርሻቸውን ለመወጣት ጥረቶቻቸውን ከፍ ማድረግ ይገባቸዋል ሲሉ አሳስበዋል። የደቡብ አፍሪካው ፕሬዚደንት ሲሪል ራማፎሳ በበኩላቸው ለአየር ንብረት ለውጥ መቋቋሚያ የሚውል እርዳታ ከልማት እገዛ ጋር ሳያያዝ በተናጠል ሊሰጥ ይገባል በማለት ተናግረዋል። የኒውዚላንድ ጠቅላይ ሚኒስትር ጃሲንዳ አድንም ሁሉም አገራት የእሳቸው መንግስት እያደረገ ያለውን የደንጊያ ከሰል ድጎማን መንፈግና መቅረጥ፣ በካርቦን ላይ ዋጋን ማስቀመጥ፣ ከአየር ንብረት ጋር የተያያዙ የገንዘብ ዝውውሮችም ይፋ እንዲሆኑ ግዴታ የማድረግ እርምጃዎችን እንዲተገብሩ ጠይቀዋል። ምንም እንኳ የባይደን አስተዳደር ግዲብ ባለስልጣን ጉባኤው ከመካሄዱ በፊት አውስትራሊያ የአየር ንብረት ለውጥ ፖሊሲዋ ላይ ማስተካከያ ማድረግ እንደሚገባት ቢያሳስቡም ጠቅላይ ሚኒስትር ስኮት ሞሪሰን ግና ጫናውን በጄ ብለው አልተቀበሉም። በመሆኑም የአውስትሬልያ የአየር ብክለት ቅነሳ ኢላማ በ2005 ደረጃ ከ26 እስከ 28 ፐርሰንት በ2030 ላይ ረግቶ ይቆያል። ያም ማለት ዩናይትድ ስቴትስ አዲስ ከነደፈችው የአየር ብክለት ቅነሳ በግማሽ ያነሰ ነው። አቶ ሞሪሰን አውስትሬልያ አዲስ ኢላማዎችን ከማቆም ይልቅ ይልቁንም እንደምን ብክለቱን መቀነስ እንደሚገባት አትኩራ ትገኛለች ብለዋል። ይሁንና የግሪንስ ፓርቲ ሴናተር የመንግስትን የአየር ብክለት ቅነሳ አካሄድ በመተቸት አውስትሬልያ ከዚህ የላቀ ብዙ ማድረግ ይገባታል ሲሉ